አንድ እንቁላል ከሁለት ብር ከሰማንያ እስከ 3 ብር በሚሸጥባት ሞጣ ከተማና አካባቢዋ ዶሮ እርባታ ትኩረት የሚሰጠው የሥራ ዘርፍ አይደለም። የሞጣ አካባቢ የአየር ንብረት ለዶሮና ከብት እርባታ ምቹ ቢሆንም የማኅበረሰቡ ዋነኛ የኑሮ መሰረት ግን የእርሻ ሥራ ነው። ሞጣ የሚኖሩት አቶ እንደሻው ምስጋናው እንደሚሉት የከተማዋ ነዋሪ የሚፈልገውን ወተት በገበያ እንደ ልብ አያገኝም። ወተት እንደ ልብ አይገኝም። የሚፈልጉ ጥቂት ሰዎችን ቢሆኑ እንደ ልብ አያገኙ። ምርቱ በገጠር አካባቢ አለ፣ ከተማ ላይ ግን እጥረት አለ። አሁን ዶሮም ለሀብት አይቆጠርም። ዶሮ አርብች ተዳደራለሁ ብሎ የተነሳ አሁን እኔ አንድም አርሶአደር አላወቅም። እዚሁ አካባቢ ማለት ነው። ከዚህ ውጭ ወተትን ያየን እንደሆነ ትጋቱ አለ፣ ልፋቱ አለ። ነገር ግን ያን ያህል ውጤታማነቱ አሁን እዚህ ዘርፍም እዚህ በከተማ ዙሪያ ያሉ አንዳንድ አርሶአደሮች የሚያቀርቡ አሉ። ለጥቂት ሆቴሎች ማለት ነው እና እነዚህ ወተት ቤቶች። ነገር ግን እነሱም ቢሆኑ በበቂ ሁኔታ እየቀረበላቸው አይደለም። ከአዲስ አበባ በሶስት መቶ ሰባ አንድ ኪሎ ሜትር ርቀት ላይ የምትገኘው እድሜ ጠገቧ ሞጣ ከተማ የሚስተዋልባት የእንስሳት ተዋጽኦ እጥረት የብቻው አይደለም። የአገሪቱ ዓመታዊ የወተትና የእንቁላል ምርትና ፍጆታ ከሌሎች አገሮች አኳያ እጅጉን አናሳ ነው። የኢትዮጵያ የቤት እንስሳት ልማት ፍኖተካርታ እንደሚጠቁመው በዓመት ከ3 ሚሊዮን ሊትር በላይ ወተት በሚመረትባት ሀገር አማካኝ ግለሰባዊ ፍጆታ 0.03 ሊትር አካባቢ ብቻ ነው። አራት ቢሊዮን ገደማ እንቁላል በዓመት ሲመረት የኢትዮጵያውያኑ አማካኝ ዓመታዊ ፍጆታ ደግሞ ሶስት አካባቢ መሆኑን ይኸው ሰነድ ያትታል። መካከለኛ ገቢ ካላቸው አገራት ጎራ የመሰለ ፍቅድ የሰነቀው የኢትዮጵያ መንግስት ታዲያ አገሪቱ ያላትን የቤት እንስሳት ሀብት ለማልማት የአምስት ዓመታት እቅዱን ይፋ አድርጓል። 760 ሚሊዮን ዶላር ይፈጃል የተባለው ውጥን ተግባራዊ መሆን ከጀመረ ሁለት ዓመታት ያስቆጠረ ሲሆን ከ11 ሚሊዮን አርብቶ አደሮች የ2.3 ሚሊዮኑን ሕይወት ይቀይራል ተብሎለታል። የኢትዮጵያ የእንስሳትና የአሳ ሀብት ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አብርሃም ተስፋዬ እንደሚሉት የ የእንስሳት ዝርያና ጤና አጠባበቅን ማሻሻል፣ እንደዚሁም የመኖ አቅርቦትን ችግር መፍታት ትኩረት እንደተደረገባቸው ይናገራሉ። ትልቁ ቁልፍ ችግር የእንስሳት ዝርያ ነው። የእንስሳት ዝርያ ማሻሻል እንደ ቁልፍ ተግባር አድርጎ ነው የያዘው። ሁለተኛ የእንስሳት ጤናን በአግባቡ ከተጠበቀ ለኤክስፖርት የሚሆኑ እንስሳቶች በአግባቡ የማግኘት አርብቶ አደሩም ግንዛቤ እንዲኖራቸው የማድረግ አርሶ አደሩም ግንዛቤ እንዲኖራቸው የከተማ አካባቢም ደግሞ የሚሰሩ ባለሀብቶችን ግለሰብም ግልጽ ግንዛቤ ይዘው ስራውን እንዲሰሩና በአግባቡ ተጠቃሚ እንዲሆኑ የማድረግ ስራዎች ናቸው። ሌላ የመኖ ችግር ነው። መኖውን በአግባቡ የመፍታት ከዓለም አቀፉ የእንስሳት ጥናት ተቋምና ጌትስ ፋውንዴሽን ጋር በጥምረት የተዘጋጀው አገራዊ እቅድ በጎርጎሮሳዊው 2020 ዓ ም የኢትዮጵያን ዓመታዊ የእንቁላል ምርት የዛሬ አምስት ዓመት ከነበረው በ828 በመቶ ለማሳደግ ውጥን ይዟል። ወተት 93 በመቶ የዶሮ ስጋ 147 በመቶ እንደዚሁም የቀይ ስጋ ምርት 52 በመቶ እንዲያድጉ ተወጥኗል። በዓለም አቀፉ የእንስሳ ጥናት ተቋም በአማካሪነት የሚያገለግሉት ባሪ ሻፒሮ እቅዱ ለጋስ መሆኑን አይሸሽጉም። አማካሪው በፋይናንሻል ታይምስ ጋዜጣ ላይ በጻፉት አተታ በጥንቃቄ ከተጠናና ሊተገበር በሚችል እቅድ ከተሰራ ስኬታማ ሊሆን ይችላል ብለዋል። ባለሙያው ኢትዮጵያ የተ ቀሉ የእንስሳት ዝርያዎች እንደሚያስፈልጓት የተሻለ መኖ ማቅረብና የእንስሳት ጤና አገልግሎት አጠባበቋም ሊሻሻል እንደሚገባም አክለዋል። አቶ አብርሃም ተስፋዬ በዚህ እቅድ ለወተት፣ ስጋና እንቁላል ምርት አመቺ የሆኑ አካባቢዎች ተለይተዋል ሲሉ ይናገራሉ። ተፋሳሶች ተለይተዋል። ኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች አሉ። እርሴ አሁን ባሌን አጠቃለው የሚይዝበት እነኝም በሰፊው እየተሰራበት ያለ ነው። በየክልሉ ተለይተዋል። ከስጋ ጋር ታይዘው አሁን ወደ ሙጃሌ አካባቢ ያለው እንስሳቶች ለስጋ በኤክስፖርት የሚሆንበት ሁኔታ አለ። እንቁላልም ደጋና ቆላ አካባቢ ተብሎ የተለየበት አካባቢ ነው ያለው። እቅዱ ታዲያ በሁለት አመታት ውስጥ ምን አሳካ? አቶ አብርሃም መንግስታቸው አቅዶ ያሳካውን በቁጥር ሊናገሩ ባይችሉም ለውጥ ግን አለባይ ናቸው ሲገሩን፣ እንዲህ ነው ብዬ ባላስቀምጥም፣ አሁን ለውጦች አሉ። በዶሮ ላይም የግል ባለሀብቶቹ በተለይ ደቡብ ኦሮሚያ፣ ትግራይና አማራ ላይ በስፋት ዶሮውን የማሰራጨት አርሶ አደሩም የማግኘት የመስራት ሁኔታ የማነሳሳት ሂደት አለ።